ዩናይትድ ስቴትስ ለቀናት በተቃውሞ ታምሳ ሰንብታለች። ትላንት ሰኞ ማታ ፕሬዚዳንት ዶናልድ ትራምፕ ለሕዝቡ ባደረጉት ንግግር የከተሞችና የክፍለ ግዛት አስተዳደሮች የነዋሪዎቻቸውን ሕይወትና ንብረት ለመጠበቅ የሚያስፈልገውን እርምጃ ለመውሰድ ፈቃደኛ ካልሆኑ እኔ የዩናይትድ ስቴትስን ጦር ኃይል አሰማራለሁ ሲሉ አስጠነቀቁ። የሕግና ስርዓት ፕሬዚዳንትም ነኝ ብለዋል። የዋይት ሀውሱ ዘጋቢያችን ፓትሲ ውዳስኳራ ያጠናቀረችው ዘገባ ዝርዝሩን ይዟል። ቆንጅታዬ ታቀርበዋለች። ፕሬዝደንት ዶናልድ ትራምፕ በሁከተኛ ሰልፈኞች የአገር ውስጥ ሽብር ተግባር ተፈጽሟል፣ በሀገሪቱ ዙሪያ የተስፋፋውን ረብሻና ህግ አልባነት አስቆመዋለሁ ሲሉ ተናግረዋል። ፕሬዝደንቱ ትናንት ምሽት ላይ ወጥተው ይህን የተናገሩት ዋይት ሀውስ አጠገብ ተቃዋሚ ሰልፈኞች በሰላማዊ መንገድ ድምፃቸውን እያሰሙ በነበረበት ወቅት ነው። ናሽናል ጋርድ ኢን ሰፊሽንት ነምበርስ አገረ ገዢዎች በሙሉ ጎዳናዎችን ለመቆጣጠር በሚበቃ ቁጥር ብሔራዊ ዘቡን አስገብተው እንዲያሰማሩ ዛሬ አጥብቄ አሳስባለሁ። ከንቲባዎችና አገረ ገዢዎች ሁከቱ እስኪቆም ከበድ ያለ የሕግ አስከባሪ ኃይል ማሰማራት አለባቸው። ከተሞችና ግዛቶች የነዋሪዎቻቸውን ሕይወትና ንብረት ለመጠበቅ የሚያስፈልገውን እርምጃ ለመውሰድ ፈቃደኛ ካልሆኑ እኔ ራሴ የዩናይትድ ስቴትስን የጦር ኃይል አዝምቼ ችግራቸውን በፍጥነት እፈታላቸዋለሁ። ፕሬዚዳንት ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር የ1807ቱን ጸረ አመፅ ድንጋጌ ኢንሰሬክሽን አክት አንቀሳቅሰዋለሁ ሲሉም ዝተዋል። ሕጉ የሀገሪቱን የጦር ኃይል ወታደሮች በአገረ ገዢዎች ሳይጠየቁ በየክፍለ ግዛቱ ለማዝመት ስልጣን ይሰጣቸዋል። የመከላከያ ሚኒስቴር ባለስልጣናት እንደተናገሩት የጦር ሰራዊቱ አንድ ባታሊዮን የወታደራዊ ፖሊስ ወታደሮች ወደ ዋሽንግተን እንዲያዘምት ፕሬዚደንቱ ትዕዛዝ ሰጥተዋል። የጦር ኃይሉ የክፍለ ግዛት አገረ ገዢን አስቀድሞ ሳያማክር መግባት የሚችለው መዲናይቱ ዋሽንግተን ብቻ ነው ነውና ሚኒሶታ ክፍለ ግዛት ሚኒያፖሊስ ከተማ ውስጥ ጥቁር አሜሪካዊው ጆርጅ ፍሎይድ ባሳለፍነው ሳምንት መጀመሪያ በፖሊስ ቁጥጥር ስር በነበረበት ሕይወቱ ካለፈ ወዲህ አልፎ አልፎ ዝርፊያና ኃይል የቀላቀለ ሁከት ቢኖርም በአመዛኙ ሰላማዊ የተቃውሞ ሰልፎች ሲካሄዱ ሰንብተዋል። ፕሬዝደንቱም ይህንኑ ተከትሎ ለሕዝቡ ንግግር እንዲያደርጉ ግፊት ሲደረግ ቆይቷል። ጆርጅ ፍሎይድ በቁጥጥር ስር ያዋለው ነጩ ፖሊስ መሬት ላይ አጋድሞት አንገቱ ላይ ከስምንት ደቂቃ በላይ ተጭኖት ህይወቱ እንዳለፈ ይታወሳል። ፕሬዝዳንቱ የፍሎይድ ጉዳይ ፍትህ ያገኛል ብለዋል። ዘርን መሰረት ያደረገው የእኩልነት መዛባትና የፖሊስ የኃይል ተጠቃሚነት ይቁም ስለሚሉት የተቃዋሚ ሰልፈኞች ጥያቄዎች ግን የተናገሩት ነገር የለም። ፕሬዝደንቱን ነቃፊዎቻቸው በዘር ልዩነት ላይ የተመሰረተ ክፍፍል በማቀጣጠል ይከሷቸዋል። በመጪው ፕሬዝደንታዊ ምርጫ እንደሚፎካከሯቸው የሚጠበቁት የቀድሞ ምክትል ፕሬዝደንት ጆ ባይደን አንዱ ናቸው። ጆ ባይደን ትናንትና በትውልድ ክፍለ ግዛታቸው በዴላዌር ከጥቁር አሜሪካውያን የሃይማኖት መሪዎች ጋር ስብሰባ አድርገው ነበር። እንዲህ ብለዋል። ጥላቻ ይደበቅ እንደሆን እንጂ አይጠፋም፣ አያከትምም። ስልጣን ላይ ያለ ሰው ያን አለት ስር የተደበቀ ጥላቻ አቀጣጣይ ኦክሲጅን እፍ የሚልበት ሲሆን ከአለቱ ስር ብቅ ነው የሚለው። ስለዚህ ፕሬዚዳንቱ የተናገሩት ነገር አንድምታ ወይም ትርጉም አለው። ፕሬዚዳንት ትረምፕ የትናንቱን ንግግራቸውን ካደረጉ በኋላ ከዋይት ሀውስ አጠገብ ወደሚገኘው ወደ ቅዱስ ዮሐንስ ኤጲስቆጲሳዊ ቤተ ክርስቲያን በእግራቸው መጓዝ ጀመሩ። በስፍራው የነበሩትን ተቃዋሚ ሰልፈኞች ከጥቂት ደቂቃዎች ቀደም ብለው የጸጥታ ኃይሎች በአስለቃሽ ጋዝ አባረዋቸዋል። ታሪካዊው ቤተ ክርስቲያን በዚሁ ሰሞን የምድር ቤት ውስጥ በተለኮሰ እሳት በጥቂቱ ጉዳት የደረሰበት ነው። ሀገራችን ታላቅ ነች። ፕሬዝደንቱ ቤተ ክርስቲያኑ ውስጥ ዘልቀው ሳይገቡ ደጃፉ ላይ ነው መጽሐፍ ቅዱስ ይዘው የቆሙት። የቴክሳስ ኤኤንኤም ዩኒቨርሲቲ የፕሬዝደንታዊ ንግግሮች አጥኚ ምሁሯ ጄኒፈር መርሴርካ ታዲያ ፕሬዝደንቱ ለደጋፊዎቻቸው ጠንካራ ሆኖ ለመታየት ያደረጉት ሙከራ እንደሆነ ይናገራሉ። ኢትስ ኖ አክሲደንት ፕሬዚዳንቱ ጽሑፎች በተጻፉባቸው ግድግዳዎች ማለትም ግራፊቲ በኩል ሲያልፉ የቴሌቪዥን ካሜራዎች የቀረጿቸው በድንገት የሆነ ነገር አይደለም። መጽሐፍ ቅዱስንም ይዘው መታየቱን በጣም ፈልገውታል። በዛ ሰዓት ሊያስተላልፉት የፈለጉት መልእክትም ይመስለኛል ያም የዩናይትድ ስቴትስ ፕሬዝዳንት በታሸገው ቤተክርስቲያን ደጃፍ በተቃዋሚ ሰልፈኞች አንጻር በአይበገሪነት ቆሞ መታየቱን ነው የፈለጉት። የፕሬዝዳንቱን ንግግር በተመለከተ የዋሽንግተን ኤጲስቆጶሳዊ ቤተ ክርስቲያን ጳጳስ ሜሪያም በዲ በሰጡት ቃል ፕሬዝደንቱ ቤተ ክርስቲያኗ ሚሄዳቸው መሄዳቸው አካባቢው ለዚያ እንዲዘጋጅ የተደረገው ነገር አስቆጥቶኛል ብለዋል። ፕሬዝደንቱ ብጥብጥ እየቀሰቀሱ ነው። ለአይሁድና ክርስትና እምነቶች ከታላላቅ ቅዱሳን ምልክቶች አንዱ የሆነውንም መጠቀሚያ እያደረጉት ነው ሲሉ ጳጳሷ ከሰዋል።